ባለፈው ሳምንት በተካሄደው ስድስተኛው ብሔራዊ ምርጫ የተሳተፉ በአማራ ክልል የተሳተፉ አስራ ዘጠኝ ፓርቲዎች የምርጫውን ሂደት አስመልክቶ ያቀረቡትን ይመለከታል። አስቴር ምስጋናው ተከታዩን ከባህር ዳር አደርሳናለች። በአማራ ክልል አስራ ዘጠኝ የፖለቲካ ፓርቲዎች ይንቀሳቀሳሉ። ፓርቲዎቹ የጋራ ምክር ቤትም አቋቁመዋል። ባለፈው ሳምንት በተካሄደው ሀገራዊ ምርጫ ደግሞ አስራ ስምንቱ ተሳትፈዋል። በክልሉ የተካሄደው ምርጫ ሁሉም የፖለቲካ ኃይሎች በነፃነት የተንቀሳቀሱበት እንደነበር ፓርቲዎቹ አስረድተዋል። በምርጫው ሂደት የተስተዋሉ ችግሮች ቢኖሩም በሕዝብ ተሳትፎ በሰላም መጠናቀቁንም የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውና አለምነህ ዛሬ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት በይፋ እስከሚገልጽ ድረስ በትዕግስት ሁሉም የፖለቲካ ፓርቲዎች የሚጠብቁ መሆኑን ገልጸው የምርጫውን ውጤት በጸጋ እንደሚቀበሉ እና ያላቸውን ቅሬታም በህግ አግባብ ብቻ ለመፍታት እንደሚንቀሳቀሱ አቶ ተስፋውን ገልጸዋል። እንግዲህ የጋራ ምክር ቤቱ ምርጫ ሰላማዊ ነው ብሎ ነው ያሰበው። በሰላም መተናቀቁትን በከፍተኛ አድናቆት ገልጿል። ያ ማለት ከችግሮች የጸዱ ናቸው የሚል እምነት የለም። ችግሮች አሉ። በችግሮች ውስጥ ነው ያለፈው። ነገር ግን እነኛን ችግሮች እንዴት እንፈታለን ነው በሕግ አግባብና በሕግ አግባብ። ሌሎችም ወደፊትም ችግሮች አይኖሩም ማለት አይቻልም። ሊኖሩ ይችላሉ። ነገር ግን ካለው ከተመዘገበው ሰላም ትልቅ ድል ስለሆነ ከዚህ ሰላም ማስቀጠል የጋራ ጉዳይ ስለሆነ፣ ሰላም ሲኖር ነው ልንነጋገር የምንችለው። የሰላም ጉዳይ ላይ በጋራ መስራት እንዳለብን ተነጋግረናል። በዚህ ውጤት ውስጥ አሸናፊም ተሸናፊም ይኖራል። ችግሮችም አሉ እነኛ ችግሮችም ልንፈታቸው የምንችል ኦንዘቴብል እንደሆነ ነው እየተነጋገር ያለ ነው። ችግሮችን ህጋዊ መስመር በማስያዝ አሁን በምርጫው ዕለት የተከሰቱን መጠነኛ ችግሮች አሉ። በአንጻራዊነት ጥሩ ነው፣ ሰላም ነው ብለን አድንቀናል። ነገር ግን ወደፊትም በምርጫ ውጤት መቀበልና ለመቀበል ላይ ችግር እንዳይኖር ህጋዊ አካልን መቀበል እንዳለብን ገልጸን፣ ችግሮች ካሉ ግን በህጋዊ እንድንሄድ ተነጋግረናል። ስለዚህ በዚህ በኩል እንፈታለን የሚል እምነት ነው ያለ ነው። በሰላም ጉዳይ ላይ ሁሉም የፖለቲካ ፓርቲዎች በጋራ ለመስራት ስምምነት ላይ መድረሳቸውንም የጋራ ምክር ቤቱ አስታውቋል። በምርጫው ሂደት የተፈጠሩ ክስተቶችን የሚያጠና አምስት አባላት ያሉት ኮሚቴ የተቋቋመ ሲሆን በቀጣይ ለሚካሄድ መድረክ ለሚይዙ አቋም መነሻ እንደሚደረግና ትምህርት የሚወሰድበት መሆኑን መግባባት ላይ ተደርሷል። ምክር ቤቱ ሰሞኑን ባካሄደው ስብሰባ አምስት የአቋም መግለጫዎችን እንደወጣ ሰብሳቢው ገልጸዋል። ከአማራ ክልል ተመርጠው የፌዴራል ፓርላማ የሚገቡ የህዝብ ተወካዮች ተወካዮች 138 ናቸው። ባለፈው ሰኞ በተካሄደው ምርጫ ከነዚህ የፌዴራል ፓርላማ መቀመጫዎች ማን ስንት እንዳሸነፈ እስካሁን በይፋ የተገለጸ ውጤት የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።